የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ ሚያዝያ 1 2015 ዓ ም ዝግጅታችን ጀመረ። አስረኛ ክፍል ተማሪ ምን እንዳልኩ እና የተማርኩ ያለው ሳይንስ ነው እና ወደፊትም በሳይንስ መቀጥል እፈልጋለሁ። በዛም ምክንያት አሁን የምወስዳችው ክላስ ከዚህ ምርምር ጋር የተያዘ ነው። በምርምር ያገኘችውን አዲስ ሳይንሳዊ ግኝት ለሕትመት ያበቃችውን የአስር ዓመት ታዳጊ ክርስቲያን ደረጀን ነው የሰማችኋት። በምሽቱ መሰናዷችን ታዳጊዋን ሳይንቲስት እናስተዋውቃቸዋለን። ግን ከኛ ሀገር ጋር የኮሪያ ፊልሞች በጣም ባህላቸው ከኛ ጋር በጣም መቀራረቡ መሆን ቤተሰባዊነት መሆን እና ቤተሰብ ውስጥ ራሱ ጥል ያለው ራሱ አንዳንድ ቤት ውስጥ የምታያቸው ነገሮች ናቸው እና የሆነ አይተሽ ይሄ ነገር እኛ ጋ እኛ ጋርም አለ ነገሮች ፍጽማቸዋል። አሁን ደግሞ የሰማችኋት ወጣት ሄርሞን አጥላባቸው ትባላለች። ከቅርብ ጊዜ ወዲህ በመላው ዓለም የጥበብ አፍቃሪያንን ትኩረት እየሳቡ ያሉት የደቡብ ኮሪያ ፊልሞችና ሙዚቃዎች የወጣት ኢትዮጵያውያንንም ቀልብ ተቆጣጥረዋል። ይህን የተመለከተ ሰፋ ያለ ዘገባ ይኖረናል። ሰላም፣ ጤና ይስጥልኝ። ክቡራትና ክቡራን አድማጮች የዕለተ እሁድ ሚያዝያ 1 2015 ዓ ም የመስታወት ዝግጅታችን እነሆ ጀምሯል። ዛሬ ባልደረባ የደረጃ ደስታ አብሮኝ የለም። በመስተንግዶ አብሬያችሁ የማመሸው ስመኝሽ ቆየ ነኝ። በምሽቱ መሰናዷችን እንግዲህ የተለያዩ ማህበራዊና ኢኮኖሚያዊ ጉዳዮችን እያነሳን እንዳስሳለን። ዘና መደርጓችሁን ሙዚቃዎችም አዘጋጅቻለሁ። ከዛ በፊት ግን የሰዓቱን ዋና ዋና የዓለም ዜና እናስቀድም። እንደምን አመሻችሁ አድማጮች። የምሽቱን ዜናዎች የማሰማችሁ ጽዮን ግርማ ነኝ። ልዩ ኃይልን ወደ ጸጥታ ተቋማት መልሶ የማደራጀት የመንግስት ፕሮግራም ላይ የሚቀርበው ተቃውሞ እንደቀጠለ ነው። አስቴር ምስጋናው ዝርዝር አላት። በጎንደር ከተማ ለተቃውሞ ከወጡ ሰልፈኞች መካከል አንዳንዶቹ ለአሜሪካ ድምፅ በሰጡት አስተያየት ውሳኔው የአማራ ሕዝብን ያለበትን የህልውና ስጋት ያላገናዘበ ነው ብለዋል። መሳሪያ መውረድ እንደማይቻል መሳሪያ መውረድ ካለበትም ህወሓት እና ሸኒ በኋላ እንጂ አሁን ወቅት ሆነ የጠበቀ እንዳሉ እንዳልሆነ ትግራይ ልዩ ኃይል ሳይበጠን ኦነግ ሸኔም ትልቁን ችግር አድርሶ እያለ ግን የአማራ ልዩ ኃይል እንዲበጠን የማድረጉ ትልቁን ችግር የፈጠረው ሰሞኑን መግለጫ የሰጡት የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ ሰላማዊት ካሳ ህወሀት ትጥቅ በመፍታት ላይ መሆኑን ገልጸዋል። በሰሜን ወሎ የቆቦ ከተማ መንግስት የክልሉ ልዩ ኃይሎችን ወደ ፌዴራል የጸጥታ ተቋማት ማደራጀት በሚል እየተገበረ ያለውን ውሳኔ ከሚቃወሙ እንቅስቃሴዎች ጋር የተያያዘ የጸጥታ ችግሮችና ግጭቶች መከሰታቸውን አንዳንድ ነዋሪዎች ተናግረዋል። ዛሬ ጠዋት አራት ሰዓት አካባቢ የኢትዮጵያ መከላከያ ሰራዊት አባላት የአማራ ልዩ ኃይል እና የፋኖ አባላት ከሆኑ ታጣቂዎች ጋር አደረጉት ባሉት የተኩስ ልውውጥ የአንድ ሰው ህይወት መጥፋቱን እነዚህ ነዋሪዎች ይናገራሉ። ትንሽ ረብቧል። ያው ግን የሞተ ልጅ ስላለ እሱን ልንቀብር ነው። እዚህ በተኩሱ ልውውጡ ማለት ነው። በማንና በማን እንደሆነ ታውቋል? ያው መከላከያ። ይህ በእንዲህ እንዳለ ከደብረ ብርሃን አዲስ አበባ የሚወስደው መንገድ ዛሬ በድንጋይ በመዘጋቱ ከወሎና አካባቢ ወደ አዲስ አበባ፣ እንዲሁም ከአዲስ አበባ ወደ ወሎና ሰሜኑ ክፍል የሚደረገው የተሽከርካሪ እንቅስቃሴ መቆሙን የአካባቢው ነዋሪዎች ለአሜሪካ ድምጽ ድምፅ ገልጸዋል። ዛሬ መግለጫ የሰጡት የአማራ ክልል ርዕሰ መስተዳደር ዶክተር ይልቃል ከፈለ የአማራ ክልል ልዩ ኃይልን በተለየ መንገድ ትጥቅ ለማስፈታት የተወሰነ ውሳኔ የለም ብለዋል። የልዩ ኃይል አባላታችን ከካምፕ በመውጣት ወደ አንዳንድ የከተማ አካባቢዎችና ቤተሰቦቻቸው መሄዳቸውን መረጃዎች ያመለክታሉ። በክልላችን ሕዝብም ከፍተኛ ቅሬታ መነሳቱን የሚታወቅ ነው። ቅሬታው የተናላ መንገድ ለሕዝባችን መረጃ ባለመድረሱ የአማራን ክልል ልዩ ኃይል በተለየ መንገድ ትጥቅ ማስፈታትና ለመበተን የታለመ ዓላማ የሌለው መሆኑን ግልጽ ማድረግ እፈልጋለሁ። ጠቅላይ ሚኒስትር አብይ አህመድ ዛሬ ባወጡት መግለጫም የመንግስት ውሳኔ የሚተገበረው በሁሉም ክልሎች እንደሆነ ጠቅሰዋል። የአንዱ ክልል ልዩ ኃይል አሁን ትጥቅ ይፍታ የሌላ ክልል ግን ይቆይ የሚል ውሳኔ እንደሌለ ነው ጠቅላይ ሚኒስትሩ ያስረዱት። ይህ ውሳኔ ለኢትዮጵያ ህብረ ብሔራዊ አንድነትና ለሕዝቡ ሰላም ሲባል ዋጋ ተከፍሎም ቢሆን ተግባራዊ ይደረጋል ብለዋል። ጠቅላይ ሚኒስትሩ ሳይገባቸው የሚቃወሙትን ለማስረዳትና ለማሳመን ጥረት ይደረጋል ሲሉም አክለዋል። ሆን ብለው የአፍራሽነት ሚና በሚጫወቱት ላይ ደግሞ ተገቢ የሕግ ማስከበር እርምጃ ይወሰዳል። ለዚህም በቂ ዝግጅት ተደርጓል በማለትም አስጠንቀቀ። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር። ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። እስራኤል ከሶሪያ ለተተኮሱባት ስድስት ሮኬቶች የአጸፋ እርምጃ መውሰዷን አስታወቀች። ከሶሪያ ወደ እስራኤል የተወነጨፉት ሮኬቶች እስካሁን በሰው ላይ ያደረሱት ምንም ጉዳት የለም። የእስራኤል ጦር እንዳስታወቀው ዛሬ ጠዋት ሶስት ሮኬቶች ከሶሪያ ወደ እስራኤል እየተወነጨፉ ሲሆን ይህም በሰዓታት ውስጥ የተወነጨፉ ሚሳይሎችን ቁጥር ወደ ስድስት ከፍ ማድረጉን አስታውቀዋል። የእስራኤል ጦር ከሶሪያ ለተወነጨፉት ሮኬቶች አጸፋውን በመድፍ እየመለሰ መሆኑን ገልጿል። ሮኬቱ የተወነጨፈው ኢየሩሳሌም ውስጥ ባለው ውጥረት ምክንያት ለቀናት በቀጠለው ብጥብጥ እና የእስራኤል ፖሊስ በከተማዋ ቅዱስ ስፍራ አካባቢ ከታየ በኋላ ነው ቻይና ዛሬ እሁድ በታይዋን አቅራቢያ ለሁለተኛ ቀን ወታደራዊ ልምምድ ጀምራለች። ልምምዱ ላይም በደርዘን የሚቆጠሩ ተዋጊ ጀቶችና የጦር መርከቦች መሰማራታቸውን የቻይና ሲሲቲቪ ዘግቧል። ቻይና ለሶስት ቀናት ለማካሄድ ያቀደችውን ልምምድ የጀመረችው ትላንት ሲሆን፣ የታይዋን ፕሬዚዳንት ከዩናይትድ ስቴትስ ምክር ቤት አፈ ጉባኤ ኬቨን ማካርቲ ጋር ውይይት ማድረጋቸውን ተከትሎ የተወሰደ የበቀል እርምጃ ተደርጎ ተቆጥሯል። የቻይና ጦር ባወጣው መግለጫ ልምምዱ ለታይዋን የነጻነት ታጋዮች እና ለውጭ ኃይሎች የትብብር ቅስቀሳ ከባድ ማስጠንቀቂያ መሆኑን አስታውቀዋል። የታይዋን መከላከያ ሚኒስቴር ቅዳሜ ዕለት ስምንት የቻይና የጦር መርከቦች እና አርባ ሁለት ተዋጊ ጀቶች በደሴቱ ዙሪያ መገኘታቸውንና ከተሰማሩት ጀልባዎች መካከል የተወሰኑት ደሴቱን ከዋናው የሚለየውን የባህር ዳርቻ መካከለኛ መስመር አቋርጠዋል ተብሏል። የታይዋን ፕሬዚዳንት ሳይ ኢንግ ዌን ልምምዱን አውግዘዋል። ደሴቲቱ የቻይና ቀጣይ አምባገነናዊ መስፋፋትን እየተጋፈጠች ባለችበት ወቅት ታይዋን ከዩናይትድ ስቴትስ እና ከሌሎች ዲሞክራሲያዊ ሀገሮች ጋር መስራቷን ትቀጥላለች ብለዋል። በመጨረሻም በፈረንሳይ ሁለተኛዋ ትልቋ ከተማ ማርሴይ ውስጥ የሚገኝ አንድ ህንጻ ተደርምሶ የአደጋ ጊዜ ሰራተኞች ተጎጂዎችን በመፈለግ ላይ ናቸው። እስካሁን ስድስት ሰዎች ቆስለዋል። በህንፃው አቅራቢያ ፍንዳታ መሰማቱን የገለጹት የአካባቢው ባለስልጣናት ለህንፃው መፍረስ ምክንያቱ ምን እንደሆነ እስካሁን አልታወቀም። ህንፃው ከወደቀ በኋላ ግን በቦታው ላይ የእሳት ቃጠሎ ተነስቷል። ከወደቀው ህንፃ አጠገብ ያሉ ሌሎች ህንፃዎችም ጉዳት ደርሶባቸዋል። አድማጮች፣ ለዜና የተመደበው ጊዜ በዚህ አበቃ። ከቀሪ የመስታወት ዝግጅታችን ጋር አብራችሁ ቆዩ ሁለት በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ ሚያዚያ 1 2015 ዓ ም የመስታወት ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። ዛሬ እንግዲህ ከኦርቶዶክስ ሃይማኖት ውጭ ያሉ የክርስትና እምነት ተከታዮች የፋሲካ በዓልን ያከበሩበት ቀን ነው። በመላው ዓለም በተለያዩ ሃይማኖታዊና ባህላዊ ስርዓቶች ተከብሯል። እዚህ አሜሪካን አገር ደግሞ የፋሲካ ባህላዊ ጨዋታ ተደርጎ የሚቆጠር አንድ የህፃናት ጨዋታ አላቸው። የእንቁላል አደን ይሰኛል። ጨዋታው እንግዲህ ያጌጡ እንቁላሎች ወይም የፋሲካ እንቁላሎች ይሏቸዋል፣ ይደበቁና ህጻናት ፈልገው እንዲያገኟቸው ይደረጋል። ይህ ጨዋታ ከዋይት ሀውስ ጀምሮ በተለያዩ የመናፈሻ መዝናኛ ቦታዎች፣ እንዲሁም መኖሪያ ቤት ግቢዎች ውስጥም ይደረጋል። እንግዲህ ዛሬ በዓሉን ለሚያከብሩ መልካም በዓል እንዲሆንላቸው የተመኘው የመጀመሪያውን ዘና የሚያደርግ ሙዚቃ እጋብዛለሁ። አዲስ ለገሰ እንጃ ይለናል እዚህ ቦታ አንድ ነገር አለ እንጃሜን እንደሆን ያስነካሽን ከአገር ከሞላ ሰው የምለዋችን እንጃሜን እንደሆ እኔስ ምናውቄ መወሰድ በዛ ባንቺ መነጠቄ። እንዲያው ምን ሆን እንደ ፈሪዱላ ባልጠበኩ ታፍታ ድንገት አገኘኝ ፍቅር ሻጉል ቦታ

Algonkum Zandros i just not little አዲስ ለገሰ እንጃ ምን እንደሆንኩ ያስነካሽኝን እያለ የተጫወተውን ሙዚቃ ነው ሰምተን የተመለስነው። አሁን ለምሽቱ ወዳዘጋጀነው ቀዳሚ መሰናዶ ንለፍ። ታዳጊዋ ሳይንቲስት ዩናይትድ ስቴትስ ውስጥ የሚታተመው አንድ የምርምር መጽሔት የአስረኛ ክፍል ተማሪና የ15 ዓመት ታዳጊ የሆነችውን ትውልደ ኢትዮጵያዊት የምርምር ውጤት ሳይንሳዊ ግኝት መሆኑን ገልጾ አሳትሟል። ታዳጊዋ ክርስቲያን ደረጀ ተኮላ ቆሻሻን ለማስወገድ የሚያገለግሉ የጽዳት ኬሚካሎች በማቀዝቀዣ ወይም ፍሪጅ ውስጥ ባሉ ባክቴሪያዎች እድገት ላይ የሚያሳድሩት ተጽዕኖ በሚል የጻፈችው የምርምር ስራ ለህትመት የበቃው በሃርቫርድና ጆን ሆፕኪንስ ዩኒቨርሲቲ ከሚገኙ ሁለት ተባባሪዎቿ ጋር ሲሆን ጽሑፉን ያሳተመው ደግሞ በመላው ዩናይትድ ስቴትስ ያሉ ተመራቂ ተማሪዎችና የድኅረ ምረቃ ወይም ዶክትሬት ዲግሪ ተመራማሪዎች እንዲሁም ፕሮፌሰሮች አጋዥነት የሚታተመው ዘ ጆርናል ኦፍ ኢመርጂንግ ኢንቨስቲጌተርስ የተሰኘ የአካዳሚ መጽሔት ነው። ደረጀ ደስታ በልጅነት እድሜዋ ለትልቅ ስኬት የበቃችውን ክርስቲያንን አነጋግሮ ተከታዩን አዘጋጅቷል። የተለያዩ የጽዳት መሳሪያዎች በፍሪጅ መደርደሪያዎች ባሉ ባክቴሪያዎች እድገት ላይ የሚያሳድሩት ተጽዕኖ በሚል ርዕስ የታተመ የምርምር ጽሑፍ ነው። በህትመቱ ላይ አዘጋጆች ክርስቲያን ተኮላ ከቨርጂኒያ የቶማስ ጄፈርሰን ሀይ ስኩል የሳይንስ እና የቴክኖሎጂ አካዳሚ፣ በሃርቫርድ ዩኒቨርሲቲ ጆዋኪም እና ከጆን ሀፕኪንስ ዩኒቨርሲቲ ጄፍሪ ጄሊ መሆናቸው በታተመው ጽሑፍ ላይ ተጠቅሷል። ክርስቲያን በቅድሚያ ራሷን እንደሚከተለው ታስተዋውቃለች። ስሜን ክርስቲያን ይባላል። የአስራ አምስት ልጅ እና የአስረኛ ክፍል ተማሪ ነኝ። የምማረው ሳምስ ደፍስን ሀይስኩ ነው እና ከአባት እና እናት እና እህቴን ጋር ነው የምንኖረው። ከወይዘሮ አያንቱ መገርሳና ከአቶ ደረጀ ተኮላ የተወለደችው ክርስቲያን ጥናቱን በዋነኝነት ያዘጋጀችው እና በኮቪድ-19 ጊዜ የወጠነችው ፕሮጀክት መሆኑን ገልጻ ሁለቱ አስጠኝ ረዳቶቿ በጥናቱ ላይ ያላቸውን ተሳትፎ ገልጻለች። ደነሽ እንትናል እንዴት ነው? ትምህርት ጥሩ ነው። የክርስቲያን ተኮላ ስራ በመላው ዩናይትድ ስቴትስ ባሉ ተመራቂ ተማሪዎች እና ቅድመ ዶክተር ተመራማሪዎች እንዲሁም ፕሮፌሰሮች አጋዥነት በሚታተመው ዘ ጆርናል ኦፍ ኢመርጂንግ ኢንቨስቲጌተርስ ወይም ጄኢአይ የአካዳሚ መጽሔት ላይ የታተመ ነው። ህትመቱ የሚያስተናግደው በዩናይትድ ስቴትስ ውስጥ ካሉ የመለስተኛና ሁለተኛ ደረጃ ተማሪ ሳይንቲስቶች የተገኙ የምርምር ውጤቶችን ነው። ክርስቲያን አሁን የምትማረው በትምህርታቸው የላቁ ተማሪዎች በሚማሩበት የቨርጂኒያው ቶማስ ጃፈርሰን ሁለተኛ ደረጃ ትምህርት ቤት ነው። እንደ ዕድሜዋ ከሆነ አሁን ዘጠነኛ ክፍል ተማሪ መሆን ነበረባት። እሷ ግን የምትማረው አስረኛ ክፍል ነው። ይህ እንዴት እንደሆነ ታስረዳለች። እንደ እድሜሽ ከሆነ ዘጠነኛ ክፍል መሆን ነበረብሽ አይደል? አሁን አንቺ ግን አስረኛ ክፍል ነሽ። ይህ ለምን ሆነ? አዎ፣ አስረኛ ክፍል የሆንኩበት ምክንያት አንድ ክፍል ስለዘለልኩ ነው። ያ የሆንኩበት ምክንያት ጉልዳሮቼ ከልጅነቴ ጀምሮ ሁልጊዜ እንዳጠና ይረሉኝ ነበረ። ከዛም ትምህርት ቤት ሄድ ፈተና ሰጡኝ እና ወደ ሚቀጥለው ክፍል ሄድኩ። እስኪ ወደ ምርምር ስራሽ እንምጣና፣ ፕሮጀክቱን እንዴት ጀመርሽው? ለምን ተጀመረ? እስቲ ትንሽ ነገር ንገሪን። እሺ ስምንተኛ ክፍል እያለሁ የርቀት ትምህርት እየተማርኩት ነበረ። ሌላ ተጨማሪ ነገር መስራት እፈልግ ነበረ እና ክፍል ውስጥ አስተማሪኝ እንደ መጠር ታክ ነበር እና አንድ ፕሮግራም አሳየችኝ። ፕሮግራሙ የሳይንስ እና የምርምር ዝግጅት ነበረ። ከዛ አስተማሪኝ ይህን ፕሮግራም እንዳመለክት መከረችኝ። ከዛ በኋላ ለፕሮግራሙ ተመረጥኩኝ እና ፕሮግራሙን ሲጀምር አንድ መንፕሮ ሰጡኝ። እኔ ወረቀቱን ከጻፍኩን በኋላ እሱ የጻፍኩት ያነብባል እና ያይና መስተካከል ያለበት ነገር እንዳስተካክል ይለኛል። ብዙ መከራ ብዙ መከራ እያደረገን ሶስት ዓመት ያህል ወሰደብን እና የሶስተኛ ዓመት ላይ ምርምራችን ጨረስን እና ወረቀቱን ታትም። የምግብ ብክለት ወይም መመረዝ በዓለም ዙሪያ በሚሊየን የሚቆጠሩ ሰዎችን የሚያጠቃ ከባድ የጤና ችግር መሆኑን በምርምር ጽሑፉ መግቢያ ላይ የወጣው ሐተታ ያመለክታል። በዩናይትድ ስቴትስ ውስጥ ብቻ ከምግብ መበከል ጋር በተያያዘ በግለሰብም ሆነ በኢንዱስትሪ ደረጃ ይህንን ለመዋጋት የሚያስችሉ የመከላከያ እርምጃዎች በተሳካ ሁኔታ መሰራት እንደሚኖርባቸው በጥናቱ ተመልክተዋል። የክርስቲያን ስራ ከነዚህ አንደኛው ነው። ክርስቲያን ከዚህ በኋላ በሳይንስ ስራው ትቀጥል ይሆን? አሁን ምን እየተማርሽ ነው? ወደፊትስ ምን መሆን ነው የምትፈልጊው? አሁን የአስረኛ ክፍል ተማሪ ነኝ እንዳልኩ እና የተማርኩ ያለው ሳይንስ ነው እና ወደፊትም በሳይንስ መቀጥል እፈልጋለሁ። በዛም ምክንያት አሁን የምወስዳችሁ ክላሶ ከዚህ ምርምር ጋር የተያዘ ነው። እንደ ትልቅ ሆድ እቃ ብዙ የምግብ አይነቶች የሚታጨቅበት ፍሪጅ፣ የሚንጠባጠቡ ምግቦችና ቅባቶች የተትረፈረፉ ደረቅ ነገሮች በእርጥበት ምክንያት እየቆዩ ሲሄዱ መልካቸውንም እየቀየሩ ባክቴሪያዎችንም እየቋጠሩ መያዛቸው አይቀርም። ክርስቲያን የጸዱና ያልጸዱ እንዲሁም በተለያዩ ማጽጃዎች የሚጸዱ ፍሪጆች ባክቴሪያዎችን በመከላከል መጠናቸውን በመቀነስ ረገድ ያላቸውንም ውጤት በመፈተሽ ለእይታ አመለከተች። ከምግብ ማቀዝቀዣው ፍሪጅ መደርደሪያዎች ላይ ናሙናዎችን ጠርጋ በማውጣት ለምርምር ስራ በተመደቡ የምርምር ትሪ ሳህን ወይም ኤልቢ አገር ላይ በማኖር የባክቴሪያዎቹን እድገት እየተከታተለች በመለካት አነጻጸረች። በዚህ መሰረት የፍሪጅ መደርደሪያን ከማጽዳት በኋላ ና በፊት መደርደሪያዎችን በውሃ ብቻ ማጽዳት ከሌሎች ጋር ሲነጻጸሩ ውጤታማ እንዳልሆኑ አስረዳች። ለምሳሌ የእቃ ማጠቢያ ወይም ዲሽ ሳሙና ና ሊሶል የተባሉ የእቃ ማጠቢያዎች የባክቴሪያዎቹን ቁጥር በተሳካ ሁኔታ እንዲቀንስ ማድረጉን በማረጋገጥ አስመዘገበች። በዩናይትድ ስቴትስ ብቻ በየዓመቱ 48 ሚሊዮን አሜሪካውያን በምግብ ብክለት እንደሚጠቁ የአገሪቱን የበሽታ ቁጥጥርና መከላከል ማዕከልን የጠቀሰው የምርምር ጽሑፉ አመልክቷል። ከምግብ መበከል ጋር የተያያዙ 250 የሚደርሱ የበሽታ አይነቶችም መኖራቸውም ተጠቅሷል። እንዲህ ያሉ ግኝቶች ተቋማት ብቻ ሳይሆኑ ሰዎችም በግል በየቤታቸው ሊያደርጉት የሚችሉ ጤና ነክ የመከላከል እርምጃዎች መኖሩን ያመለከተ ጥናት ነው ብላለች ክርስቲያን። ቤተሰቦችሽ ፕሮጀክቱ ላይ ረድተውሽ ነበር? ምንድን ነው እስቲ ስለ ቤተሰቦችሽ ምን እንደሚያደርጉልሽ እንዴት እንደሚረዱሽ ንገሪን ክርስቲያን አ ቤተሰቦች በጣም ይረዱኝ ነበረ። አንደኛ በእቃ በማቅረብ ይደግፉኛል። ሌላ ደግሞ ኪችኑን እንድጠቅም ፈቅዱልኛል። ፍሪጁንም እንድጠቅም ፈቅዱልኛል። እመሳ ምርምር ከባክቴሪያ ጋር የተያያዘ ስለሆነ ምንም እንኳን ቢያስጋቸው እንድሰራ በጣም ደስተኛ ነበር። ክርስቲያን ውልደታቸውና እድገታቸው በውጭ ሀገር ሆነው የወላጆቻቸውን ቋንቋ ላለመርሳት ከሚታገሉት መካከል አንዷ ናት። አማርኛን ከንግግርም አልፋ ሳይንሱን ለመግለጽ ስትታገልበት ጉብዝናዋ ያስደንቃል። በአንቺ ዕድሜ ያሉም ሆነ ከአንቺ ዕድሜ በታች ላሉት ልጆች ምን ትመክር ያለሽ ክርስቲያን? እንዳንቺ ጎበዝ እንዲሆኑ ምንድን ነው የምትነግሪያቸው? ለእኔ ታናሶች የሆኑት ልጆች የምመክረው መጽሐፍ ማንበብ በጣም አስፈላጊ እንደሆነ እና ጥያቄ መጠየቅ፣ ትምህርት ቤት ውስጥ መሳተፍ እና ከትምህርት ቤት ውጪ ሌላ ፕሮግራም በፍልጋታቸው መስራት። ወደፊት ምን መሆን ታስቢያለሽ? አንቺ ምንድን ነው መሆን የምትፈልጊው? ሳይንስ፣ አንድ ነገር በሳይንስ መሆን እፈልጋለው። ዶክተር ቢሆን ወይም ህክማ መስራት፣ ሪሰርች ማድረግ ሌላ። በኮቪድ ጊዜ ነው ይሄን ነገር ያደረግሽው አይደለ ክርስቲያን? በኮቪድ ጊዜ ቤት ውስጥ ዝም ብዬ ከመቀመጥ አንዳንድ ነገሮች ልሞክር ብለሽ ነው ያደረግሽው ወይስ እንዴት ነበረ? አዎ፣ እና ትምህርት እየሄድኩኝ ሌላ ነገር ጨማሪ ማድረግ ፈልግኩኝ ነበር። ለዛ ነው ይህን እየጀመርኩት እና ቤት ስሆን ስቀመጥ ሌላ ነገር ማድረግ ፈልግኩ ነበር። በጣም አመሰግናለሁ ክርስቲያን። እኔም አመሰግናለሁ ስለጋበዝከኝ ዛሬ ድምጽ ራዲዮ ጣቢያ የሚተላለፍላችሁን በሁለት ሳምንት አንዴ ወደ እናንተ የሚደርሰውን የመስታወት መሰናዷችንን ነው እየተከታተላችሁት ያላችሁት። በአሜሪካ ድምፅ ራዲዮ የሚተላለፉ ዝግጅቶቻችንን ከሬዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ በቀጥታ መከታተል ትችላላችሁ። አት ቪኦኤ አምሃሪክ የፌስቡክ ሃሽታግ ቪኦኤ አምሃሪክ የትዊተር ገጻችን ነው። ተከተሉን፣ አስተያየቶቻችሁንም አጋሩን። ተከታዩ ዝግጅታችን ደግሞ የፊልምና የሙዚቃ አፍቃሪዎችን ቀልብ እየተቆጣጠረ የሚገኘውን የደቡብ ኮሪያ ፊልምን ይቃኛል። ሀሊዩ የኮሪያ መዝናኛ ኢንዱስትሪ ከወጥ ልቦወለድ ፊልሞች ጀምሮ እንደ ኔትፍሊክስ የመሳሰሉ የፊልም ማሰራጫ አውታሮች ላይ እስከሚታዩት ተከታታይ ፊልሞች ድረስ የዓለምን የፊልም ተመልካቾች ቀልብ በከፍተኛ ሁኔታ እየተቆጣጠሩ ያሉት የደቡብ ኮሪያ ፊልሞች ለኢትዮጵያ ወጣቶችም ቀዳሚ የመዝናኛ ምርጫ ከሆኑ ቆይተዋል። በተለይ ባለፉት አስር ዓመታት ቁጥራቸው እየጨመረ የመጣው የኮሪያ ፊልም አፍቃሪ ወጣቶች ቋንቋውን ከመናገር አልፎ ለከፍተኛ ትምህርት ወደ ደቡብ ኮሪያ በመጓዝ ከፍተኛ የባህል ትስስር እየፈጠሩ ሲሆን በኢትዮጵያ የጥበብ ስራ ላይም ተጽዕኖ ማሳረፍ መጀመራቸውን ባለሙያዎች ይገልጻሉ። በዚህ ዙሪያ የፊልም አፍቃሪ ወጣቶችንና ባለሙያዎችን አነጋግሬ፣ የኮሪያ ፊልሞች በዚህ መጠን እንዴት ተወዳጅ ሊሆኑ ቻሉ ስል ጠይቅ ያለው ሙሉን ዝግጅት ተከታትለን እንመለስ። አመቷ ወጣት ሄርሞን አጥላባቸው የደቡብ ኮሪያ ፊልሞችን ማየት የጀመረችው ገና የ10 ዓመት ልጅ እያለች ነው። እሷና ሁለት እህቶቿ ለዕድሜያቸው የሚመጥንና ከቤተሰብ ጋር ማየት የሚችሉት ግን ደግሞ የሚያዝናናቸው ፊልም በሳተላይት የሚሰራጩ የቴሌቪዥን ጣቢያዎች ላይ ሲፈልጉ ኬቢኤስ በተሰኘው የደቡብ ኮሪያ ዓለም አቀፍ ጣቢያ ላይ ዩአር ማይ ዴስቲኒ የተሰኘውን ተከታታይ ፊልም አገኙ። ከዚያን ጊዜ ወዲህ ምርጫቸው በሙሉ የኮሪያ ፊልም እንደሆነ ሄርሞን ትገልጻለች። የ25 ዓመቷ ወጣት ሄርሞን አጥላባቸው የደቡብ ኮሪያ ፊልሞችን ማየት የጀመረችው ገና የ10 ዓመት ልጅ እያለች ነው። እሷና ሁለት እህቶቿ ለዕድሜያቸው የሚመጥንና ከቤተሰብ ጋር ማየት የሚችሉት ግን ደግሞ የሚያዝናናቸው ፊልም በሳተላይት የሚሰራጩ የቴሌቪዥን ጣቢያዎች ላይ ሲፈልጉ ኬቢኤስ በተሰኘው የደቡብ ኮሪያ ዓለም አቀፍ ጣቢያ ላይ ዩአር ማይ ዴስቲኒ የተሰኘውን ተከታታይ ፊልም አገኙ። ከዚያን ጊዜ ወዲህ ምርጫቸው በሙሉ የኮሪያ ፊልም እንደሆነ ሄርሞን ትገልጻለች። ኬቤስ ወርልድ የሚባል ቻናል ነበረ ዲሽ ላይ ማለት ነው። አሁንም አለው ዲሽ ላይ እዛ ላይ ነበረ መጀመሪያ ማየት የጀመር ነው እና ማየት የቀጠልንበት ምክንያት የቤተሰባዊ ነገር ስለሆነ ነበር ማየት የቀጠለው ማለት ነው። እና አሁን የምናገኘው ኢንተርኔት ላይ ያው ኢንተርናሽናል በጣም ሁሉ እየወደደው ስለሆነ ኢንተርኔት ላይ የኮሪያ ፊልም ብለሽ ሰርች ብታደርጊ በደንብ ይመጣልሻል እና ያየኋቸው ፊልሞች ደግሞ መቁጠር በጣም ከባድ ነው። ከሁለት ሺ ስድስት ጀምሮ እስከ ወንዶች ሁለት ሺ ሀያ ሶስት ድረስ ያየኋቸው በጣም ከመብዛታቸው የተነሳ በቁጥር አላቃቸው ምንም በምስራቅ እስያ የምትገኘው እና በቆዳ ስፋቷ ከአፋር ክልል ጋር የምትመጣ ጠነው ደቡብ ኮሪያ ያላት የህዝብ ብዛት ከኢትዮጵያ በግማሽ ያነሰ ቢሆንም በፊልምና በሙዚቃ ስራዎቿ ግን ዝነኛውን የሆሊውድ ፊልም መቀናቀንና የዓለም የመዝናኛ ኢንዱስትሪን መቆጣጠር ችላለች። እንደ አውሮፓውያን አቆጣጠር በ2020 ፓራሳይት የተሰኘው የደቡብ ኮሪያ ፊልም በምርጥ ምስል ዘርፍ የኦስካር ሽልማት ማግኘት ከቻለ ወዲህ ደግሞ ሃሊዮ የተሰኘው የፊልም ኢንዱስትሪዋም ሆነ የፖፕ ሙዚቃዋ የአፍሪካ ሀገራትን ጨምሮ በመላው አለም ተወዳጅ ሆኗል ጋሽ ጀነሬሽን ይባላሉ እና ዘፈኖቻቸው እንዳለ ነው የምወደው እነሱ ናቸው ያስደመሩኝ ደግሞ የዘፈኖችን ማለት ነው ጋሽ ጀነሬሽን ይባላሉ አሁን ዩ አር ማይ ዲስኒ ነበር መጀመሪያ ፊልም ያየሁት ብዬ ነበረ እና ዘጠኝ ሜምበር ናቸው እና አንዷ ሜምበር እዛ ፊልም ላይ ትሰራ እዛ ፊልም ላይ ትሰራ ነበር የጋሽ ጀነሬሽን የሚባል ቡድን ማለት ነው እና እንደ በርካታ የኮሪያ ፊልም አፍቃሪ ወጣቶች ሄርሞን የኮሪያ ፊልሞችን በማየት ብዛት ቋንቋውን እስከ መናገር ደርሳለች። አሁን ላይ በደንብ መናገር ይከብደኛል ብትልም፣ ያለምንም የትርጉም እርዳታ ፊልሞቹን መስማትና መረዳት ትችላለች። የኮሪያ ቋንቋ የመማል ነገር ነበረ እና ደግሞ ሰብታይትል ስለነበረው ደግሞ የእንግሊዝኛ የማንበብ ችሎታ በጣም አዳብረን ነበረን እና እህቶቼ በአንድ ድንጋይ ሁለት ወቅት እንደዛ አሁን ሆኗለው። አሁንም ካለሰታይ የኮሪያ ፊልም ማየት እችላለሁ፣ ግን ያው ፕራክቲስ አለማድረጉ እና ከሰው ጋር አለመነጋገሩ ይከብዳል። የማውራቱን ነገር እንጂ የመስማቱ እና የመረዳቱ ቀላል ነው። ሄርሞን ተማሪ በነበረችበት ወቅት የኮሪያ ፊልም አፍቃሪያን በሚል በአዲስ አበባ ከሚገኙ የኮሪያ ፊልም ተመልካቾች ጋር ማህበር መስርተው ነበር። ከሀያ የማይበልጡ ተማሪዎች የመሰረቱት ማህበርም በመቶዎች የሚቆጠሩ አባላቶችን ማፍራት ችሎ እንደነበር ታስታውሳለች። እስከ ዛሬ ከሆሊውድ የተመለከትኳቸው ፊልሞች በጣት ይቆጠራሉ የምትለው ሄርሞን የኮሪያ ፊልሞችን ለምን በዚህ መጠን እንደምትወድ ጠይቂያታለሁ። እንትን ከኛ ገር ጋር የኮሪያ ፊልሞች በጣም ባህላቸው ያሳየናል ራሱ ባህላቸውን፣ ማለት ነው። ከኛ ጋር በጣም መቀራረቡ መሆን፣ ቤተሰባዊነት መሆን እና ቤተሰብ ውስጥ ራሱ ጥል ያለው ራሱ አንዳንድ ቤት ውስጥ የምታያቸው ነገሮች ናቸው። እና የሆነ አይተሽ ምት ይሄ ነገር እኛ ጋር እኛ ገርም አለ። የምታያቸው ነገሮች ብዙ ናቸው። እና ያው ብዙ ጊዜ ያው የአሜሪካ የቤተሰባዊ ፊልም አሉ፣ ግን እንደኛ ኢትዮጵያዊ የሆነ የቤተሰባዊ ፊልም አይደሉ። ከኮሪያ አንጻር ማለት ነው ባህላቸው ከኛ ጋር ቅርብ ነው ያደረገው እሱ ነገራቸው ነው። ሌላው ያናገርኳት ገና የሰባት ዓመት ልጅ እያለች በኮሪያ ፊልሞች ፍቅር የወደቀችው ራሄል ሰለሞን አሁን የሀያ አራት ዓመት ወጣት ስትሆን ልክ እንደ ሄርሞን የኮሪያ ፊልሞችን በብዛት በመመልከትና የፖፕ ሙዚቃዎቹን በመስማት ያዳበረችው ቋንቋ በደቡብ ኮሪያ የሚገኘው ውጁን ዩኒቨርሲቲ ነፃ የትምህርት እድል እንድታገኝ ረድቷታል። በፋሚሊ ፊልምና በቃ እኛ ብንኖረ ደስ የሚያስባቸውን ነገሮች እያሳየኝ ስለነበረ በጣም ወደዋለ ማለት በቃ ልክ ፌሪቴልም አይደለም በስ ሪያሊቲ ግን ምን እንደዛ መኖር ይችላል ይ ጥያቄ ነ ውስጥ ማስገባት ቻ ነገሮቻ ኢማጂኔሽን በጣም እንዳሰፋል በዛ ደግሞ ሪያሊቲ ምን ፌስ እንዳደርግ እያደረገኝ ነበረ። አብዛኞቹ የኮሪያ ድራማዎች ቤተሰባዊ ይዘት አላቸው። በብዛት በቤተሰብ አባላት መካከል ያሉ ግንኙነቶችንና ማህበራዊ ችግሮችን ያነሳሉ ራሄል እንደምትለው አብዛኞቹ ጉዳዮች ከኢትዮጵያ ባህልና አናኗር ጋር ተመሳሳይነት አላቸው ኮሪያኖች እንዴት እንደሚኖሩ ምን አይነት ጌም ይጫወታሉ ምን አይነት ባህል አላቸው የቤተሰብ ባህል እንዴት ነው እንደዚህ አይነት ነገሮች ሆን በጣም ውድና አይነበረ በጣም ለኮሪያ ድራማ ነው፣ ሪያሊቲ ሾው ምናምን በቃ በጣም ኦቨርወል በጣም ኢንትረስት ስለነበረ እኛ ኮሪያ ዜናው ላይ ነበረ። ኢትዮጵያና ደቡብ ኮሪያ ረጅም ዘመን ያስቆጠረና በደም የተሳሰረ ወዳጅነት አላቸው። ከሰባ ዓመት በፊት ሰሜን ኮሪያ በደቡብ ኮሪያ ላይ ጦርነት ስታውጅ፣ ኢትዮጵያ ቃኛው ሻለቃ ጦሯ በተባበሩት መንግሥታት ድርጅት ስር ሆኖ ደቡብ ኮሪያን እንዲደግፍ ልካለች። ጦርነቱ ካበቃ በኋላም ይኸው ሰራዊት በሰላም አስከባሪነት አገልግሏል። በዚህ ጦርነት ከፍተኛ ተጋድሎ ከፈጸሙና ድል ከተቀዳጁ ኢትዮጵያውያን መካከል ደግሞ የራሄል አያት ይገኙበታል። አሁን ደቡብ ኮሪያ ለሁለተኛ ዲግሪዋ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርቷን እየተከታተለች የምትገኘው ራሄል ለደቡብ ኮሪያ ያላት ፍቅር ባየቻቸው ፊልሞችና ሙዚቃዎች ይገንባ እንጂ አያቷ የኮሪያ ዘማች መሆናቸውም በልቧ የተለየ ቦታ እንዲኖረው ማድረጉን ትገልጻለች። ከሴት አያቴ የሰማ ነበረ። ከእሷ በበለጠ ደግሞ ኮሪያ ምናምን ፊልሞችን በጣም ከማየቱ የተነሳው ቋንቋውን ለምቻለው ብዬሽላ ኢትዮጵያ ላይ ያለ የኮሪያ ሬስቶራንት ምናምን የሄድኩኝ ምግባቸው ምናምን ኤክስፔሪንስ አድርግ ያገኛቸው ኮሪያዎች ነበሩ ነው ከዛ ውስጥ አንደኛው ኢትዮጵያ ላይ እየኖረች ለዘማቾች ና ለዘማች ልጆች ልጆች እየረዳቻለች ኮሪያ ያለች ና እሷን አገኘው ከእሷ ጋራ መስራት ችዬ ነበረ። ልጅ ላይ ከቮለንቲር በዛ አማካኝነት ዘማቾችን ኢንተርቪው የማድረግ የእነሱን ታሪክ የመስማት እድልም ነበረኝ፣ እና የኔም አይነት ኤክስፔሪንስ አድርግ ወርድ የነበረው ነገር ይህንን ነው ብሎ ለማወቅ አስችለኝ ነበር ማለት ነው። እና ያንን ያንን ሲሰማ በቃ ስፔሻል የሆነ ሴት ያለኝ ነው። የበለጠ ፍቅርሽን እንዲጨምር አደረገው እንዲጨምር አደረገው። ፕላስ ደግሞ ስጋውን ጦርነቱ ካለቀ እንግዲህ ሰባ አመት ሆኖታል። በአሁኑ አመት ነው ሰባ አመት አልፎ እንኳን እስካሁን ድረስ ዘማቾችንም ጀማሽ ልጆች የልጆችን መዳታቸው ራሱ እንደወዳቸው የሆነ ሁለታ ለመርሳታቸው ምናምን ለኮሪያ ያለኛው ፍቅር እንዲጨምር የሚያደርጉ ነገር። ከአስራ ስምንት ዓመት ልጇ ጋር አልፎ አልፎ የኮሪያ ፊልሞችን እንደምትከታተል የምትገልጸው የቴሌቪዥን ፊልሞችና የቲያትር ደራሲ ዳይሬክተርና አዘጋጅ መዓዛ ወርቁም በዚህ ትስማማለች። የኮሪያ ፊልሞች ቤተሰብ ተኮር ከሆነው ይዘታቸው በተጨማሪም ታሪኩ ፈጣን መሆኑ የልጇን ጨምሮ የብዙ ወጣቶችን ቀልብ ለመግዛቱ ምክንያት ነው ትላለች። የኢማጂኔሽናቸው ደረጃ፣ የምናባቸው የነጻነት ደረጃቸው፣ የድፍረታቸው ሀሳብ ሲያመጡ እንደገና ደግሞ ምንም ቁጠባ ያለባቸውን ቅዱሳት ግዙ ሩጣ ደርጎ ተሳቡት እና በጣም ተጠንቅቀው ነው የሚሰራቸው አዲስ ምክር ታገኛለች። ታሪካቸው በጣም ኢንተረስት ነው። እና ያስቀምጡሻል። ሳታውቂ ያስቀምጡሻል። በጣም ጥሩ ናቸው። ከዚያ ደግሞ ሳየው ለሱ አሁን ለምሳሌ ስታዩ የማየው ነገር መውጠኝነት ነገር የላቸውም። ግድያ አሁን ብዙ አሜሪካ ፊልሞች ላይ የምታያቸው ዘግናኝ ነገሮች በቃ የግድያ ምናምን ያላቸው ነገሮች እንደዚህ አይነት ነገሮች በብዛት የላቸውም። እሱ እንግዲህ እሷ የምታያቸው የእሷ ምርጫዎች ሊሆኑ ይችላሉ፣ ግን በጣም ብራይት ናቸው። ይን ከከለራ አንጣ ስታያቸው የኮሪያ ፊልሞችን ብራይት ናቸው። አንድ አይነት ምትሆ ናቸው። ሁሉም የኮሪያ ድራማ አንድ አይነት እስኪመስልሽ ድረስ በጣም ፖዘቲቭ ነገር በጣም ብራይት ነገር ነው የሚጠቀሙት እና እሱም ኢምፓክት ካለ የሆነ ነገር አለው እና ኢንስፓየር ያደርገኛል ትላለች። የኮሪያ ፋውንዴሽን ለዓለም አቀፍ የባህል ልውውጥ የተሰኘው ተቋም ባወጣው መረጃ መሰረት እንደ አውሮፓያን አቆጣጠር በ2018 ሃሊዩ የፊልም ኢንዱስትሪ ለኮሪያ ኢኮኖሚ 9.5 ቢሊዮን ዶላር ከማስገኘቱ በተጨማሪ ደቡብ ኮሪያ በዓለም ላይ ላላት ገጽታም አስተዋጽኦ አድርጓል። መዓዛ እንደምትለው ከፊልሙ በተጨማሪ ሙዚቃቸው ፋሽናቸው እና አጠቃላይ የመዝናኛ ኢንዱስትሪያቸው ሀገራቸውን በማስተዋወቅ ረገድ ትልቅ ሚና እየተጫወተ ነው። በተከታታይ ቴሌቪዥን ድራማቸው የሚገባው በጣም ሀገራቸውን በጣም እንዳስተዋወቁ ሀገራቸው እንድትወጪ አርገው እንደሰሩ ድራይት አድርገው እንደሰጡ ኢቨን በተከታታይ ቴሌቪዥን ድራማቸው ላይ ያሉ አክተሮች መልካቸው እና የቶናቸው ተመሳሳይ አድርገው ነው የሚሰጡት። ያልተዘባረቀ ነው። እንደዛ አድርገው ነው የሚሰጡት እና ከፍተኛ ተጽዕኖ እየፈጠሩ አለ ይመስለኛል ሳስባቸው። የወጣቶችን ስሜት ተቆጣጥሮ የያዘው የኮሪያው ሀልዩ የፊልም እና የሙዚቃ ኢንዱስትሪ በሀገር ውስጥ የኪነ ጥበብ ስራዎች ላይስ ተጽዕኖ ይኖረው ይሆን? ማዛን ጠይቂያታለሁ። ተጽዕኖ አላቸው ተመልካ ወስዷል በሆነ መንገድ እኛ በተወሰነ መንገድ እንደ ቻሌንጅ ነው የምቆጥረው። ለእኛ ሀገር ተመልካች ኢትዮጵያ ድራማዎችን ማየት ሲችል ወደ ሌላ ሄዷል ማለት ነው ወደ ሌላ ገር ስራዎች ሄዷል። ስለዚህ ትልቅ ቻሌንጅ ነው። በዛ ደረጃ መስራት ማንችል ወደዛ የተጠጋ ወይም ደግሞ ምን በምን የተበለጥ ነው የሚለው እንደላይ መንገድ ይከፍታል ብዬ አስባለሁ። ይህን ያክል ተጽዕኖ ካለው ፊልሞቻችንን እና ድራማዎቻችንን የምንቀርጽበትን መንገድ መቃኘት ይኖርብናል የምትለው መዓዛ ፍጥነትን ከሚጠይቀው ትውልድ ጋር አብሮ መራመድ የሚችሉ የፈጠራ ስራዎችን መስራት ለሀገር ውስጥ የኪነ ጥበብ ባለሙያዎች የተተወ የቤት ስራ ነውም ትላለች። ታያቸው ድራማዎቻችን ህግ ብለን ነው የምንተርከው እና ሰው ይቀመጣል። በጣም ቁጭ ታረጋለ ስለ ውስጡ ቶሎ ቶሎ የሚቀየር ሀሳብና ታሪክ ቁም ነገር ወይም ሌላ ነገር ካልሰጠሽ በስተቀር አይቀመጥልሽም። ስለዚህ ወደዛ ለመሄድ እንገደዳለን። አለበለዚያ ከገበያው በተለይ ከአለም አቀፍ ገበያውና ተፈላጊነት እየሸሸንን እንሄዳለን ማለት ነው። ይህን አሁን ላይ ያለውን አለም ላይ ያለውን የቴክኖሎጂ ዳይናሚክስ ተረድቶ መስራት አለበት። አብዛኞቹ የኮሪያ ፊልም አፍቃሪያን በጋራ የሚስማሙበት ሌላው ነጥብ የኮሪያ ፊልሞች ከእውነታው ጋር የተቀራረቡና ያልተጋነኑ መሆኑን ነው። ራሂልም ወደ ደቡብ ኮሪያ ከሄደች በኋላ በፊልም ላይ ስታየውና ታሪኩን ቋንቋውን ስትማር የቆየችውን ደቡብ ኮሪያን እንዳገኘች ትገልጻለች። በተለይ ግን ያደነቀችው ንጽህናቸውን ነው። ፊልም ላይ ያለው ነገር እዚህ ላይም አለ ምናምን የሚለውን ነገር በደንብ አሁን ፊል እያደረኩት ነው። ቋንቋውን ከወቅሽ እዚህ ሀገር ላይ ሁሉም ነገር በቋንቋቸው ነው እና በጣም ኮንቪኒንት በሆነ ነው ባስ ምናምን ሰብወይ ምናምን እንዳለ በስልኬ ሰውን እንኳን መጠየቅ ሳይጠበቅብኝ በስልኬ ሁሉንም ነገር ማወቅ ችላለሁ። እና በእነሱ ቋንቋ ማንበብ የምችል ከሆነ ምናምን ከሆነ ኤቭሪቲንግ ኢዝ ኮንቪኒንት። በጣም ገራሚ ሀገር ነው። ከፊልምና ሙዚቃቸው ባሻገር በአዲስ አበባ በሚገኙ የኮሪያ ምግብ ቤቶች ምግባቸውን የምትሞክረውና በየዓመቱ የሚካሄዱ የኮሪያ ፌስቲቫሎች ላይ የምትካፈለው ሄርሞንም ምኞቷ አንድ ቀን እንደ ራሄል በደቡብ ኮሪያ ተገኝታ በፊልም ያየቻቸውን የተራቀቁ ቴክኖሎጂዎች፣ ታሪካዊ ቦታዎችና መልካም ስነ ምግባሮች በአካል መመልከት ነው። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። የአሜሪካ ድምፅ ራዲዮ የሚተላለፈውን የእሁድ ምሽት መስታወት መሰናዷችን እንደቀጠለ ነው። ዛሬ እንግዲህ ደረጀ ደስታ አብሮኝ የለም፣ ስለዚህ ብቻዬን እያስተናገድኳችሁ ያለውት ስመኝሽ የቆየ ነኝ። ወደ ተከታዩ ዝግጅት ከማለፋችን በፊት ደግሞ አንድ ሌላ ሙዚቃ ልጋብዛችሁ። ተወዳጇ ድምፃዊት ሚካያ በኃይሉ ሰበቤ እያለች የምትጫወተውን ለስለስ ያለ ዜማን ያዘጋጀውት ሚካያ በሕይወት እያለች ካዜመቻቸውና እስከዛሬም ተወደው ከሚሰሙ ስራዎቿ መካከል አንዱ ነው። በዚሁ ወደ ተከታዩ መሰራዶ ነው የምናልፈው። ታዲያስ በ20 ዓመቱ ዩናይትድ ስቴትስ ውስጥ ይሰራጩ ከነበሩና በኋላም በድህረ ገጽ መታተም ከጀመሩ ሚዲያዎች መካከል አንዱ መሰረቱን በኒውዮርክ ያደረገው ታዲያስ መጽሔት ሃያኛ ዓመቱን እያከበረ ነው። እንዲህ እንደዛሬ ማህበራዊ ሚዲያውና የዲጂታል ህትመት በአይነትና በመጠን ሳይስፋፋ በፊት ቀድመው ወደ ድህረ ገጹ ከሄዱት መካከል ታዲያስ መጽሔት አንዱ ሲሆን ከህትመት ወደ ዲጂታል ያለው የሽግግር ሂደት ምን ይመስላል? ሚዲያውና ቴክኖሎጂውስ ወደፊት የሚራመደው እንዴት ነው ሲል ደረጀ ደስታ ከታዲያስ ባለቤትና ዋና አዘጋጅ ሊበን ኤቢሳ ጋር ቆይታ አድርጓል። ወደዛው እናልፋለን ጤናሽ ጥልን አቶ ሊበን ኤቢሳ የታዲያስ መጽሔት ባለቤትና ዋና አዘጋጅ ጤናሽ ጥልን ከማለት ፋንታ ታዲያስ ማለት ነበረብኝ ይሆን ታዲያስ ታዲያስ ደረጀ ግን ለምንድን ነው ታዲያስ ያላችሁት ታዲያስ ሚን እንደምታውቀው ይህ ነው የጨዋታም ሰላምታም ነው ግን እዚህ ሀገር ታዲያስ ሪፍሌክት የሚያደርገው መጀመሪያ ላይ እኔ እዚህ ሀገር ስመጣ ለምሳሌ በጣም ሚ ሀይ ስኩል ተማሪ ነበር እና ብዙ ከኢትዮጵያኖች ራቅ ብዬ ነበር የምኖረው። ግን ነው የኢትዮጵያ ያደግንበት ነገር ይናፍቀናል አይደለም። ሀገራችን እና ኢትዮጵያኖች፣ እዚህ ሀገር ያሉ ኢትዮጵያኖች ምንድን ነው የሚሰሩት? ምንድን ነው የሚያደርጉት? ያንን ሴንስ ኦፍ ኮሚኒቲ ትሬት ለማድረግ በዛ ነው ታዲያ ታዲያስ ማጋዚንን የጀመር ነው ታዲያስ አሁን በቅርቡ ሀያኛ ዓመቱን ሊያከብር መሆኑን ሰምቻለሁ መጀመሪያ አንተና ባልደረቦችን እንኳን አደረሳችሁ እላለሁ ዛሬ የምንነጋገረው በዚሁ በታዲያስ እና ከእሱም ጋር ተያይዞ ባሉ አንዳንድ የሚዲያ ጉዳዮች ዙሪያ ይሆናል ታዲያስ አሁን ራሱን ሲጠራም ሆነ ሲያስተዋውቅ እንዴት አድርጎ ነው ድሮ ታዲያስ መጽሔት ነበረ አሁን በድረገጽ ላይ ብቻ ነው ወይስ ህትመትም አለው በምን መልክ ነው ያለው ለመሆኑ ይል ታዲያስ አሁን ኦንላይን ነው። አንተ እንዳልከው ዌብሳይት እናያለን፣ ግን ታዲያስ መገዚን ነው። አሁንም ኦንላይን መገዚን ነው። ኮርስ ሀያ ዓመታችንን እያከበርን ነው። አሁን ኮምፕሊትሊ በዌብሳይት ብቻ ነው ፓብሊሽ የምናደርገው፣ ግን ይሄን ሀያ ዓመታችንን ስናከብር ባለፈው ሀያ ዓመት የሰራናቸውን ስራዎች ኢንተርቪው ያደረግናቸውን ሰዎች ያንን ያን የሰራ ነው አሁን እንደገና ሄደን ደግሞ ታዲያ ስንላቸዋለን ማለት ነው። እና ያንን በኮፊ ቴብ ቡክ ሰው የሚያስታውሰው ቤት የሚወስደው መጽሐፍ እያዘጋጀን ነው። እንግዲህ የዚህ ዓመት ነው የሚወጣው። እና ያ ባለፈው ነው ኢንተርቪው ያደረግናቸውን ሰዎችም እንደገና ደግሞ ኮንታክት አድርገናቸው አሁን ደግሞ የት እንዳሉ ጠይቀን ያንን የሚያንጸባርቅ ፓብሊሽ እያደረግን ነው። ግን ኮምፕሊትሊ በዌብሳይት ነው አሁን። ሲጀመር እንዴት ነበረ ስ አጀማመሩ፣ በተለይም ትኩረት ይዞ ነበረ በተለይ በማህበራዊ በስነ ጥበብና በላቁ ሰዎች ታሪክና ማህበራዊ ዝግጅቶች ላይ ያተኮረ እንደነበረ አውቃለሁ። እና አሁንም እንደዚያው ነው። ከአጀማመሩ ጋር አያይዘ ስ ግለጽልኝ። አጀማመሩም ልክ አንተን እንዳልከው ነው። ግን አሁንም እሱ ነው ዋናው። ምንድነው ነው አሁን ያኔ ስንጀምርና አሁን አሜሪካን ሀገር አት ሊስት ኢትዮጵያኖች በጣም ተጠናክረዋል። የተለያዩ ሚዲያዎችም አሉ፣ ያኔ አልነበረ ይሄኛውን ዊ ወር ዋን ኦፍ ዘ ፈርስት ማለት እና ፎከስ የምናደርገው ኖ አርቲስቶች፣ ሳይንቲስቶች፣ ኢንተርፕረነር ማለት ነው። ኢትዮጵያ አሜሪካ ነገር አይደለም። ኢትዮጵያኖች የተለያየ ስራ ውስጥ ነው ያሉት። ሁለተኛ ደግሞ ልክ እንደ ኢትዮጵያ በጣም ዳይቨርስ ነ በስራ ብቻ ሳይሆን በሁሉ መንገድ ሶ ይሄን ፎከስ የምናደርገው አርቲስቶች፣ ሳይንቲስቶች፣ ኢንተርፕረነሮች በቴክኖሎጂ ውስጥ ያሉ ሰዎች ይህ ነው። ያንን ነው የምናንጸባርቀው እና ምን መማር እንችላለን፣ እስ በራሳችን እንዴት አድገን ኢንስፓየር መደራረግ እንችላለን። ዞዝ አር ዘ ስቶሪስ ዊ ፎከስ ኦን። ግን አት ዘ ሴም ታይም ደግሞ ይህ ነው። ኢትዮጵያ ውስጥ የሚነሱ ሶሻል ጀስቲስ ኢሹስ ካሉ ከዛም ይህ ነው እነሱ አይነት ነገሮችንም ከበር እናደርጋለን። ግን አሁን ፎከስ የምናደርገው ቤሲክሊ እሱ ላይ የእኛ የቤሲክ ፊሎሶፊ ሁልጊዜ ኢትዮጵያ ውስጥ ብዙ ችግር አለ፣ ግን ኮንቨርሴሽናችን ሁሌ መጨቃጨቅ፣ መጣላት መሆን የለበትም። መጨዋወትም መሳቅም አለብን። የሚያገናኘን ብዙ ነገሮች አሉ። እሱ ላይ ነው ፎከስ የምናደርገው። እስቲ ከሰራችኋቸው አሁን እንግዲህ በርካታ ታዋቂ ሰዎችን ተቋማትን፣ የተለያዩ ሰዎችን አነጋግራችኋል። የተለያዩ ማህበራዊ ዝግጅቶችንም ሽፋን ሰጥታችሁ አስተዋወቃችኋቸዋል። ከሰራችኋቸው ግን ከነዚህ ውስጥ ለምሳሌ በሀያ ዓመት ውስጥ ሰራ ናቸው ከምትሏቸው በተለይ ለአንተ ልዩ እንትን የሚሰጥ አንድ ሁለቱን ብትነግረን ምናለ። ብዙ ነገር አሁን ለምሳሌ ዛሬውን የዛሬ ሳምንት የሰራ ናቸው ስቶሪ ወብሳይታችን ላይ ብታይ ሁለት በጣም ኢንስፓይሪንግ ስቶሪስ አሉ። አንደኛው ፈርኒቸር የሚሰራ ልጅ አለ። ጆሞ ታሪኩ ይባላል። ዋሽንግተን ዲሲ ነው የሚኖረው። በጣም በጣም ታለንትድ የሆነ ኢትዮጵያዊ ነው። እግራ ፈርኒቸር ዲዛይን ነው የሚሰራው። እሱን ሲያደርግ መጀመሪያኛ ፕሪንት ሜጋዚን ሆነን የዛሬ ሀያ አመትኛ ስለ እሱ ታለንት ታዲያስ ላይ የጻፍ ነው እና የአሁኑ ወር የዛሬ ሁለት ሳምንት በኒውዮርክ ታይምስ አስት ጆሞ ሂዝ ናው ኮንሲደርድ አክቹሊ፣ በአሁኑ ሰዓት ጀሞ አሜሪካን ሀገር ካሉ ጥቁር ዲዛይነሮች ዋን ኦፍ ዘ ቶፕ ነው እና በኒውዮርክ ታይምስ ዘጠኝ ሌላ ጥቁር አርቲስቶች ከአለም ላይ መርጦ ስለ እነሱ እንዲጽፍ ጠየቁት እና እሱን አድርጓል። አሁን እሱ ትልቅ ነው። በጣም ደስ ይለናል እኛ እሱን ስናይ አደለም። ቢካዝ እሱ ገና ሲጀምር ነው ሃይላይት ያደረግነው እሱ አንድ ስቶሪ ነው። ሌላ ደግሞ የዛሬ ሁለት ሳምንት እዚህ ኒውዮርክ ውስጥ ጁሊ ምረቱ ፊኖኸ ሌላ በጣም ትልቅ ኢትዮጵያዊ አርቲስት ናት። አባቷ ኢትዮጵያዊ ነው። እናቱ አሜሪካዊ ናት። እዚህ ሀገር ሽስ ኮንስደር ዋን ኦፍ ዘ በስት አርቲስት የዛሬ ሁለት ሳምንት ትልቅ ኢቨንት ተደርጎ እሷን አሁን አድርገው ከኢትዮጵያ አክ ከፍታ የሚባል አመረፍ የሚባል ፕሮግራም አለ። የሶሻል ስስ ከፍታ የሚባል ፕሮግራም ኢትዮጵያ ውስጥ ትንንሽ ቢዝነስ ኦነሮችን እንደ ባንኪንግ ሆኖ የሚረዱ እነሱ ፋንድ ሬዝ አድርገው እሷን አነር አድርገዋት ነበር። ለእሷ ራሱ አነሩን የሰጧት እዚህ ሀገር ያሉ ያንግ አርቲስቶች ናቸው። እኛ ታዲያስ ላይ ብዙ ጊዜ ፊቸር ያደረግ ናቸው ልጆች። ማለት እንደዚህ አይነት ነገሮች ነው። ማርከስ ሳሙኤል ሰንዴ ገና ሲጀምር የዛሬ ታውዘንድ ትሪ ማለት ነው ከቨራችን ላይ ነበረ። ማርከስ አነር ከቨር ያኔ ገና ሼፍ ሆኖ ነበር የሚሰራው ሌላ ሬስቶራንት ውስጥ። አሁን አዚ ነው ነውይዋ ዊፎሎድ የእሱን ከሪየሮች አሁን ለምሳሌ ሬስቶራንቱንም ሲከፍት ለዋይት ሀውስ በኦባማ ጊዜ ተጠርቶ ስቴት ድነር ሲያረግ ያንን ሁሉ ከሪየሩን ተከትለ ነዋል። እንደዚህ አይነት ስቶሪዎች ነው ሪፍሌክት የምናደርገው። ሌላም ልጆች ደግሞ አሉ ሚዚሽን ወይና ታውቃት ይሆናል አሁን ግራሚ ኖሚኔትድ አርቲስት ና ግን ገና ያንግ ሆና ስትጀምር ቢኮዝ በጣም ጎበዝ ስለነበረች እና ያንን ታለንቷን ስላየን ሃይላይት አድርገናታል። ኢንቨንቹሊ ሄዳ ግራሚ ኖሚኔትድ አርቲስት ናለች። እንዲህ እነዚህ እና ሌሎች በርካታ ስራዎች አሉ። እርግጠኛ ነኝ እንዲህ እንደ ዛሬ ማህበራዊ ሚዲያው ሳይስፋፋ የዲጂታል ህትመቱ በየአይነቱ እና መጠኑ ሳይሆን በፊት ለህትመት ጥሩ ዘመን የሆነበት ጊዜ ነበረ። በነገራችን ላይ ቀድመው እንግዲህ ወደ ድረገጹ ላይ ከሄዱት መካከል ታዲያስ መጽሔት አንዱ የነበረ ይመስለኛል። እንዲያውም ሁለቱንም አንድ ላይ ማስኬድ ጀመረ ነው ልበል። ያኔ የሱ ልክ ያን ጊዜ ገና ኦንላይን አዲስ ነው በነበረበት ጊዜ ብዙ የኢትዮጵያ ዌብሳይቶች አልነበሩም። ያው ዋን ኦፍ ፈርስት ንት ነበርን። ግን ያኔ መጋዚንም በፕሪንት ፓብሊሽ እያደረግን በዌብሳይትም ነበረ። ከዛ በኋላ ግን ኢንቨንቹሊ ፕሪንቱን አቆም ነው። ምክንያቱም ዌብሳይቱ በጣም ተስፋፋ። አሁን ደስ የሚለው ነገር ብዙዎቹ ኦፍኮርስ የኛ አንባቢዎች አሜሪካን አገር ነው ያሉት፣ ግን ሁለተኛው ትልቁ የኛ አንባቢዎች አሁን ከኢትዮጵያ በኦንላይን ስለሆንን ማለት ነው ከዚህም የሚመለሱ ከዳያስፖራም የሚመለሱ ሰዎች በፕላስ ደግሞ እዛም ኢትዮጵያም ያሉ አንባቢዎች እና ከመጀመሪያውም ጀምሮ የእኛ ጎል አንደኛው እሱ ነው። እዚህ ሀገር ብቻ ያለን ኢትዮጵያኖችን ማጠናከር የእኛን እዚህ የሚሰራውን ስራ ሪፍሌክት ማድረግ ብቻ ሳይሆን ከዚህና ከኢትዮጵያም ያንን የኢንፎርሜሽን ድልድይ ለመስራት ነው። ምክንያቱም ሀገራችን ነው፣ ይህ ነው። በሀገራችን በታሪክ በካልቸራችን እንኮራለን። እና ያንን አሁን አሁን ደግሞ ኢቭን ከዛም አልፎ ቢዝነሶች አሁን በቅርብ ጊዜ ኢትዮጵያ ውስጥ የሚሰሩ አፓርትመንት ቢልዲንግስ አሉ አይደለም? እነሱን ዳያስፖራ ማርኬት ያደርጋሉ። ሰው ከዚህ እንዲገዛ በታዲያስ ላይ እንትን አድርገን ሪዛልቶች አሉ። ሶ ዳሚን አሁን ኦልሶ ሄልፒንግ ዳያስፖራ ያለውን ሰው ኢትዮጵያ ውስጥም እንዴት አድርጎ ዩኒቨርስቲ እንደሚያደርግ ነ ወደዛም ለመሄድ ነው፣ እነ ፊቸር ያንን የኢንፎርሜሽን ድልድይ ለማጠናከር። ይሄ ከምትሰሯቸው ስራዎች አንጻር ነው እንግዲህ ወደ ታዲያስ ስንመጣ በነገር ላይ እንግዲህ አንተ ያለኸው ኒውዮርክ ነህ። ከኒውዮርክ ህይወት ጋር እንዴት ይዘኸዋል? ሙሉ ስራ ነው ታዲያስ ወይስ በትርፍ ጊዜ ነው የምትሰራው? ታዲያስ ነው ለብዙ ጊዜ ፉል። አሁንም ቢሆን ብዙም አተኩሮ ታዲያስ ላይ ነው። ግን አት ደ ሴም ታይም እኮ አባት ነኝ። አሁን ስድስት አመት ልጅ አለችኝ። በሪል ስቴት ኤጀንትም ነኝ ኒውዮርክ ውስጥ። ያኛውም ኢንዲፔንደንት ቢዝነስ ነው። ሰው ሁለቱንም እያገናኘሁ ነው የምሰራው። ታዲያስን ስራውን የማዘጋጀው እኔ ነኝ። ግን በደግሞ ፍሪላንስ ጆርናሊስቶች አሉ። ኢንፎርሜሽን ፎቶግራፈሮች ኢትዮጵያም ዲሲም የተለያየ ቦታ የሚልኩልኝ ነው። ብዙ ጊዜ ነው እዚህ ላይ ማተኩረው ግን አደሴም ታይም እንትን የሪል ስቴት ኤጀንትም ነኝ። አባትም ብዙ ጊዜ ወደ ዩቱብ ወደ ማህበራዊ ሚዲያ ላይ ብዙ ትታይ፣ ምናልባት ማለት ታዲያስን ማለቴ ነው። ብዙዎቹ የዘርፈ ብዙ ሚዲያ በማድረግ ጽሁፍን ድምፅንና በቪዲዮ ምስልን አንድ ላይ አድርገው ዩቱቡንም እንዲሁ ጨምረው የሚሰሩ እንደሱ ነው የሚሰሩት። እና ታዲያስ በዚያ መልክ የተከሰተ አይመስለኝም፣ ጽሁፍ ላይ ብቻ ያተኮረ ይመስላል ወይስ? በአብዛኛው ልክ ነህ አሚን። ብዙ ጊዜ ጽሁፍና ፎቶግራፍ እንደ ትራዲሽናል ሜጋዚን በፎከስ ያደረግ ነው፣ ግን ዩቱብ ቻነልም አለን፣ አንዳንድ ጊዜ እንሰራለን። ግን አሁን ጥሩ ጥያቄ ነው፣ ስ ደረጃ የጠየቀኝ ቅድም የመጽሐፉን ሜንሽን ሳደርግ ሜንሽን ያልጠቀስኩት ፓድካስት እየጀመርን ነው። አሁን ፓድካስት ማለት ይኸው በጽሁፍ የምንጽፋቸውን እንደዚሁ በስልክ ኢንተርቪው የምናደርጋቸውን ሰዎች በድምፅ መንገድ እያደረግን እናውጠዋለን። እንትንንም ቪዲዮውንም ለማጠናከር ሞር ቪዲዮ ለመስራትም ፕላናለን ግን እንዳልከው ጽሁፍ ላይ ሞር ኮንሰንትሬት እያደረግነው እስካሁን ድረስ ግን ይሄ ፓድካስቱንም እየጀመርን ነው። እስቲ እንግዲህ ሽግግሩንም እንድናይ ከህትመት ወደ ድረገጽ ከዛ ደግሞ አሁን ይኸው ፖድካስትን መጥቷል። አሁን የሚታየው የዲጂታሉን ወይም የኢንተርኔቱን ዓለም ፕሬስ እንዴት እያየኸው ነው? ቴክኖሎጂንስ ወደፊት ወዴት የሚያመራ ነው የሚመስል? ከዚ አንጻር ቴክኖሎጂ አሚን፣ አሁን እንደምታየው ኤአይ በጣም የሚገርም ነገር ነው፣ ግን ነው ኢንፎርሜሽን መሰ- ደብል ኤጅስዎርድ በአማርኛ ደግሞ እንዴት እንደምትለው በሁለቱም በኩል የተሳለ በአንድ በኩል በጣም ጥሩ ነው አይደለም። ለብዝነስም ለበጎ ለማድረግም፣ ለዴሞክራሲ ንጀነራል ጥሩ ነው። ግን አደ ሴም ታይም ደግሞ አሁን ሶሻል ሚዲያ ላይ የምታየው አንዳንድ ነገሮች፣ ሰልፍ ኮንትሮል ያስፈልገናል፣ አዝ ሚዲያ ፕሮፌሽናል፣ አዝ ጆርናልስ እያለ ያለበለዛ ደንጀርም አለው። ግን ይሄን ቴክኖሎጂ አገናኝቶ አንድ ሜንሽን የማድረግል ነገር አሁን ታዲያስ እየሰራ ነው ያለው ስቶሪ አለ። አሁን ኢትዮጵያ ውስጥ ይሄ አይነ አይነ ስውር ሰዎች መነጽር አዲስ መነጽር አለ የተሰራ ያ መነጽር ካደረጉት በኋላ ፍለ አድርገው ሲሄዱ ከፊት ለፊታቸው የተጻፈ ነገር ካለ ያነብላቸው። አሁን አንድ ሌላ ሰው ፊት ለፊታቸው ከቆመ ያንን ሰውዬ በደንብ ዲስክራይብ አድርገው ያንን ሰው ይነግራቸዋል። ያ ቴክኖሎጂ በእንግሊዘኛ ቋንቋ ቢን ራውንድ አሁን እዚያ አገር ያለ ኢትዮጵያዊ ኢንጂነር ያንን እንትን በአማርኛ ተርጉሞት አሁን የኢትዮጵያ አይነ ስውር ሰዎች ያንን መነጽር መጠቀም ይችለዋል ወ ይችላሉ። አሁን የአሁኑ ሳምንት ወደ የሚቀጥለው ሳምንት ያንን ታሪክ ያንን ስቶሪ እናወጣለን። ይሄ ቴክኖሎጂ ቨሪ ኢንትረስቲንግ የት እንደሚሄድ እናያለን። ምንድን ነው ከዚህ በኋላ እንግዲህ ፖድካስት ነው ብላችኋል። ወደፊትስ ምንድን ነው ያሰባችሁት ነገር አለ? ሚዲያው ወዴት ነው የሚያመራው፣ የሚመስል ከዚህ በኋላ ያለው የኢንተርኔቱ ላይ ሚዲያ በተለይ እንደ ራሱን ችሎ በገንዘብ ራሱን በዩቱብ ላይ ግልጽ ነው ይታወቃል እስካሁን በትክክል የተገለጸው ዩቱብ ላይ ብቻ ነው ሌሎቹ ላይ የገንዘብ ማግኛ እናንተ ወይም በዚህ በቢዝነስ ሞዴል የሚሉት ወይም ሞኒታይዝ ማድረግ ገንዘብ እንዲያመጣ ማድረግ በሚዲያ ላይ የሚቀርቡ በድረገጽ ላይ የሚቀርቡ በማህበራዊ ሚዲያ የሚሆን በየትኛውም ላይ ለትላልቆቹም የሚዲያ ድርጅቶች በጣም አስቸጋሪ የሆነ ነው እሱ እና ከዚህ በኋላ ያለው እናንተ ስራው ላይ ብዙ ስለቆየህ No, nothing, no, just but I'm truly like, no, actually, you know, the experience, there's level of love, you're figured around. You know, because uh, you know, then that's why I think I'm not, I'm simply because you know, the community was not there. Now, I'm In the future, I think you know, the media institutions. ሰልፍሰስ ራሳቸውን የሚችሉ ሚዲያ ኢንስቲትዩሽን በጣም ኢምፖርታንት ነው ን ዴሞክራሲ ለማበልጸግ አይደለም። ኢትዮጵያ ውስጥ ግን ያንን ለማድረግ አይ ቲንክ ኮመርሽል ሪሌሽንሽፕ ያስፈልጋል። አሁን ቅድም እንዳልኩ በታዲያስ መንገድ ለምሳሌ አሁን ይሄ የሀያ አምስተኛውን ዓመት መጽሐፍ ፓብሊሽ ለማድረግ ራሳችን ነው ከአንባቢዎቻችን ከደጋፊዎቻችን ፋንድሬዝ እናደርጋለን። በት ሴም ታይም ግን ኢትዮጵያ ውስጥ አሁን ለምሳሌ ብዙ ብዝነሶች አሉ ዳድ እዚህ ዳያስፖራ ያለውን ህዝብ አትራክት ማድረግ የሚፈልጉ በዛ ሆፕፉሊ ዳውልቤ ሶርሶፍ በነው እዚህ ሀገርም ደግሞ በጣም ብዝነሶች አሉ ዳድ ኢትዮጵያ ውስጥ ራሳቸውን ማስተዋወቅ የሚፈልጉ የዛ ብዝነስ ፕላትፎርም ለመሆንም ያንን ሞዴል አትሊስት በእኛ መንገድ ለማስተካከል እየሞከር ነው። ግን ቀላል ነገር አይደለም፣ ይገባኛል። ለማንኛውም በጣም አመሰግናለሁ። በጣም አመሰግናለው ደረጀ። በጣም አመሰግናለሁ አቶ ሊቨን ኤቢሳ ከኛ ጋር ስለነበረ ቆይታ በጣም አመሰግናለሁ። በድጋሚ እንኳን ለሀያኛው አመት አበቃችሁ። መልካም ጊዜ የታዲያስ ባለቤትና ዋና አዘጋጅ ሊበን ኤቢሳ ከኛ ጋር ለነበራቸው ቆይታ በጣም እናመሰግናለን። እንግዲህ ዝግጅቶቻችንን ወደ ማጠቃለሉ እየተቃረብን ነው። ከመሰናበታችን በፊት ግን አሁንም አንድ ቆየት ያለ ሙዚቃ ልጋብዝ። እጅግ ውብ በሆነው ድምጿ የምትታወቀው ራሄል ዮሐንስ አካሌ እኔ ይሻልሃለሁ፣ ህይወቴ በሙሉ ያንተ ነው ብያለሁ ትላለች አራዳ በተሰኘው ሙዚቃዋ። ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ሲተላለፍ የቆየው የእሁድ ምሽት መሰናዷችን በዚሁ ይጠናቀቃል። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር ሳስተናግዳችሁ አመሸሁት ስመኝሽ የቆየ ነበርኩ። አብራችሁን ስለቆያችሁ እናመሰግናለን። ሰላም ደናደሩ